ኢትዮጵያ ከጥቂት ወራት በፊት ሊሆኑ ይችላሉ ተብለው የማይገመቱ አያሌ ለውጦችን እያስተናገደች መሆኗን በኢትዮጵያ የዩናይትድ ስቴትስ አምባሳደር አስታወቁ። ወቅቱ ብዝሀነትና መቻቻል በኢትዮጵያ ያላቸውን ረጅም ታሪክ ማስቀጠያ መሆኑና ዲሞክራሲን የመተግበሪያ ጊዜ ነው ሲሉም አሳስበዋል። አምባሳደሩ መለስካቸው አመሃ ዝርዝሩን ይዟል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ትናንት ማታ በብሔራዊ ቲያትር የእኛ ኢትዮጵያ በሚል ርዕስ ባዘጋጀው የቪዲዮ ውድድር አሸናፊዎችን ይፋ ባደረገበት ስነ ስርዓት ላይ አምባሳደር ማይክል ራይነር ውድድሩ የተካሄደበት ወቅት በኢትዮጵያ ታሪክ አንድ አስደናቂ ምዕራፍ መሆኑን ነበረ ያስታወቁት። በጊዜም ወደ ኋላ ተመልሰው የየኛ ኢትዮጵያ የቪዲዮ ውድድር ጥሪ ሲደረግ ማለትም ከስድስት ወራት በፊት ኢትዮጵያ በብዙ መንገድ ከዛሬው የተለየች ነበረች ብለዋል። በታህሳስ ወር አጋማሽ አካባቢ ኢትዮጵያ ወዴት ታመራ ይሆን የሚል ስጋትም እንደነበራቸው አምባሳደሩ አልሸሸጉም። በሀገሪቱ ይታዩ የነበሩ ያሏቸውን መከፋፈልና የኃይል እርምጃዎችም አስታውሰዋል። ኤምባሲው ይህን የእኛ ኢትዮጵያ በሚል ርዕስ ዙሪያ ኢትዮጵያውያን የፊልም ባለሙያዎችን ለውድድር ሲጋብዝም የእነሱን ኢትዮጵያውያን ማንነትና ምንነት እንዲነግሩን ለማበረታታት ነበረ ከዚያም ጊዜ ወዲህ ግን በኢትዮጵያ ይሆናሉ ይደረጋሉ ተብለው የማይታሰቡ አያሌ ለውጦችን ኢትዮጵያ እያካሄደች ናት ብለዋል አክለውም በአሁኑ ወቅት በኢትዮጵያ መኖር እጅግ አስደሳችና አነቃቂ ነው። የወቅቱን ብሩህ ተስፋ ስንመለከት የዚህን የቪዲዮ መሪ ቃል ስናስብና እነዚህ ቪዲዮዎች የሚያስተምሩንን አንድነትና መቻቻልን ስናስታውስ ተገቢነታቸው ምናልባት ከመቼውም የላቀ ነው። እነዚህ ቪዲዮዎች ኢትዮጵያውያን አዲስ ያገኟቸውንና በየጊዜው የሚሰፉ ነጻነቶቻቸውን በመጠቀም ሰላማዊና ገንቢ የሆነ ግንኙነት ለመገንባት ያነሳሷቸዋል የሚል ተስፋ አለን። ይህችን አገር በሆነ ባልሆነ ሰበብ ከመከፋፈል ይልቅ አንድነቷን ከፍ ለማድረግና ለመጠበቅ ይረዳሉ ብለን ተስፋ እናደርጋለን። አምባሳደር ማይክል ሬይነር ዴሞክራሲ መብትና ነጻነት ማለት ብቻም እንዳልሆነ አስገንዝበዋል። ዴሞክራሲ የጋራ ኃላፊነትን እንደሚጨምር የሀገርንና መጻዒ ዕድሏን በባለቤትነት ስሜት መያዝም እንደሆነ በአጽንኦት አብራርተዋል። በዴሞክራሲ፣ ለድርጊታችንና ለውሳኔዎቻችን ኃላፊነት አለብን ብለዋል። ኢትዮጵያውያን ሀገራቸው ዴሞክራሲያዊ ለውጦችን ባደረገች መጠንና ፖለቲካዊ አካታችነትን በጨመረች ቁጥር ተሳትፏቸውን ዙሪያ መለስ እንደሚያደርጉም ያላቸውን ተስፋ ገልጸዋል። በጠቅላይ ሚኒስትሩ የተቀነቀኑ አበረታችና ስርነቀል የለውጥ ሐሳቦች ቅርጽ ለመያዝና በሁሉም ደረጃ ተግባራዊ ለማድረግ ጊዜ ይወስዳሉ፣ ግን ሂደቱን መርዳትና መደገፍ ትችላላችሁ። ይህች የእናንተ ኢትዮጵያ ናት። የምትሄድበትን አቅጣጫ መወሰንም የእናንተ ዕድልና ፈንታ ነው። አሁን ወቅቱ የቆየውን የኢትዮጵያ ብዝሃነትና መቻቻል ታሪክ ማስቀጠያ ነው። አሁን ወቅቱ ዲሞክራሲን ከምኞት ወደ ተግባር መለወጫ ጊዜ ነው። ይህ የእያንዳንዳችሁ ኃላፊነት ነው። አምባሳደሩ ሀገራቸው ዩናይትድ ስቴትስ ኦፍ አሜሪካ አሁን በኢትዮጵያ እየተካሄደ ነው ያሉትን ለውጥ እንደምትደግፍና ለውጡ ፍሬያማ እንዲሆን ለመርዳት ጉጉና ዝግጁ እንደሆነች አረጋግጠዋል። ከእኛ በኩል ሆነን ስናየው የኢትዮጵያ የወደፊት ዕድልና ከዩናይትድ ስቴትስ ጋር ያላት አጋርነት ብሩህ ነው። ሁሉም ኢትዮጵያውያን በኢትዮጵያቸው ነፃ ዕድል የሚያስቡ ከሆኑና ለዚያም ቁርጠኛ ከሆኑ እነዚህ የእኛ ኢትዮጵያ ቪዲዮዎች ውድድር ይህንን በማድረግ በኩል ጥቂትም እገዛ ካደረጉ ለዚህች አስደናቂ ሀገርና ለሕዝቦቿ ሁላችን የምንመኘው ብሩህ ተስፋ እንደሚሳካ እርግጠኛ ነኝ። አመሰግናለሁ። በሥነ ሥርዓቱ ላይ የኢትዮጵያ የባህልና ቱሪዝም ሚኒስትሯ ወይዘሮ ፎዚያ አሚን አጭር ንግግር አድርገዋል። የኤምባሲው ቃል አቀባይ ኒክ ባርኔት እንዳብራሩት ከሆነ በየኛ ኢትዮጵያ የቪዲዮ ውድድር ከመላ አገሪቱ 189 የሚሆኑ የፊልም ባለሙያዎች ተሳትፈዋል። የመጨረሻዎቹን አስሩን ለመለየትና ሶስቱን አሸናፊዎች ለመምረጥም ሶስት ደረጃ የነበረው ማጣራት መደረጉን አስታውቀዋል። ከአሸናፊዎቹ ጋር ያደረግነውን ቃለ ምልልስ በሌላ ዝግጅት እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ